ምስራጭ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮቼ። እግዚአብሔር አምላካችን ዛሬም ፈቃዱ ሆኖ ደግሞ በቃሉ ማዕድ ዙሪያ ታላላቆችን፣ ታናናሾችን ሁላችንንም እንደ አመጣጣችን ሊባርከን ሰብስቦናል። እግዚአብሔርን ምን ይሳነዋል? እግዚአብሔር ለችግረኛውም፣ ለአንካሳው፣ ለደካማውም፣ ለብርቱም ቋንቋ አለው። እንዴት እንደሚንከባከብ ያውቅበታል። እኔን በዚህ ያዘኝ፣ ታደሰን በዚያ መንገድ ይዛሃልና ብለን እግዚአብሔርን አናስገድደውም። እግዚአብሔርንማ አንመክረውም። እግዚአብሔር ብርቱና አዋቂ የዘላለም ጌታ ልዑል መካሪ አቻና አኩያ የማይገኝለት ድንቅ አምላክ ነው። ውዳችንና ጌታችን የሆነው ኢየሱስ ክርስቶስ ጥቃታችንን የማይወድ የዘላለም ጠበቃችን ነው። አው እሱ ከእልፍ አእላፋት ሁሉ ይበልጣል። ሃሌሉያ ወደ

ስላገለገለን ቀሪውን የአገልግሎቱን ዘመን እግዚአብሔር ይባርክ እያለን ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አባታችን፣ እግዚአብሔር አምላካችን እናመሰግንሃለን፣ ስለ ትንሹም ስለ ትልቁም ነገ ተነጐዲያ ከፊት ለፊታችን ልታደርግልን ስላለህና ስለምታሻግረን ከክፉም ሁሉ ስለምትከልለን እግዚአብሔር ሆይ በእውነት እጅግ አድርገን እንወድሃለን፣ እናመሰግንሃለን። አንተ ጥቃታችንን አትወድም። እግዚአብሔር አምላካችን ሆይ መከታችን ሆነሃልና ሳንፈራ እንወጣለን፣ ሳንደነግጥም ደግሞ እንገባለን። እግዚአብሔር ሆይ ክብር ለስም ይሁን፣ ክብር ክብር ለስም ይሁን። እግዚአብሔር አምላካችን ሆይ በዚህች ምሽት እግዚአብሔር ሆይ እንደ ፈቃድህ ደግሞ ከቃልህ ታምራትን ማየት የምንችልበትን ጉልበትና አቅም ማስተዋልንም እንድትጨምርልን እንለምንሃለን። እንደ በላነው ደግሞ ፍሬ ማፍራት እንድንችል እንጂ እግዚአብሔር አምላኬ ሆይ እንደ በለሲቱ ቅጠል ብቻ ጌታ የሆነን እንዳንገኝ ጠብቀን። በጌታችን በመድኃኒታችን በኢየሱስ ክርስቶስም አሜን። ዙፋን አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን በእስራኤላውያን ዘንድ በጣም የታወቀ የፋሲካ በዓልን እንዲሁም የዚህን በዓል ስለመመሥረት የበዓሉን ሥርዓቶችና ከበዓሉ ጋር የተቈራኙትን ታሪኮች እንዲሁም የእስራኤል ልጆች ከግብፅ ምድር እንዲወጡ ምክንያቱ የግብፃውያን በኩር የሆነ ሁሉ በሞት መልአክ መገደል ስለ መሆኑ የሚያወሳውን አንድ በአንድ ዘርዘራ አድርገን የተመለከትነው ነበረ። የፋሲካ በዓል የተመሠረተው ደግሞ እስራኤላውያን ከግብፅ ምድር የወጡበትንና ለእግዚአብሔር የተለየ ሕዝብ የሆኑበትን ሥርዓት ለማስታወስ መሆኑንም ተመልክተናል። የፋሲካ በዓል እስራኤል ከእግዚአብሔር ጋር ግንኙነት ያለው ሕዝብ ሆኖ ለመመሥረቱ መሠረት የሚጥል በዓል ነው ብለን ትምህርታችንን ከዚያ አኳያ አንድ በአንድ ሰፋ አድርገን አጥንተናል። በጌታ መንፈስ ቅዱስ አስተማሪነት ትላንትና ያስተማረን ጌታ ዛሬም ደግሞ በስፍራ ነውና አስተማሪውን መንፈስ ቅዱስ ልኮ እንደሚያስተምረን እኔ ባለሙሉ ተስፋ ነኝ። እስቲ ዛሬ ደግሞ ከኦሪት ዘጸአት ምዕራፍ 13 ጌታ የሚናገረንን አንድ ላይ አብረን እንመለከታለን። አድማጮቼ በዘጸአት ምዕራፍ አሥራ ሦስት በእስራኤል ልጆች ዘንድ በኩር ሁሉ ለእግዚአብሔር መቀደሱን በእስራኤል ልጆች ዘንድ በኩር ሁሉ ለእግዚአብሔር መቀደሱን እስራኤላውያን ከግብፅ ባርነት የወጡበትን ቀን ዘወትር እንዲያስቡ መታዘዛቸውን እስራኤላውያን ከግብፅ ወጥተው ኤታም ወደ ተባለ ስፍራ መድረሳቸውንና እግዚአብሔር የእስራኤልን ልጆች በቀን በደመና አምድ በሌሊት ደግሞ በእሳት አምድ መምራቱን እንመለከታለን። የእስራኤላውያን በኩር ለእግዚአብሔር ስለ መለየቱ የሚያወሳውን ክፍል ቀጠላ አድርገን እስቲ እንመልከት። የእስራኤል ልጆች ግብፅን ለቀው ጉዞአቸውን ወደ ቀይ ባሕር አቅንተዋል። በዚህ ወቅት ነበር እግዚአብሔር ለእስራኤላውያን በሙሴ በኩል እንዲህ የሚል መመሪያ የሰጣቸው። ከቁጥር አንድ እስከ ሶስት ያለውን ተመልከቱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰውም ከእንስሳም ማኅፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ፣ የእኔ ነው። ሙሴም ሕዝቡን አለ ከባርነት ቤት ከግብፅ የወጣችሁበትን ይህን ቀን አስቡ። እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቷችኋልና ስለዚህ የቦካ እንጀራ አትብሉ ይላቸዋል። ለግብፅ አማልክት የተለዩት የግብፃውያን በኩር ሁሉ በመክሰፍቱ ተመትተው ሞተዋል። የእስራኤላውያን በኩር ደግሞ ለእግዚአብሔር አምላካቸው እንዲቀደሱ እግዚአብሔር ለሙሴ ይናገራል። በግብፃውያን በኵርና በእስራኤል ልጆች በኩር መካከል ያለውን ልዩነት ትመለከታላችሁን። በዚህች ምሽት ቀደም ብላችሁ መጨበጥ ያለባችሁ ዋነኛው ነጥብ ይሄ ነው። እግዚአብሔር ከእኛ ከክርስቲያኖችም የመጀመሪያ የሆነውን በኩሩን ነገር ይፈልጋል። ልብ በሉ ወገኖቼ ከእኔና ከእናንተ የመጀመሪያ የሆነውን በኩሩን ነገራችንን እግዚአብሔር ይፈልጋል። በዛሬው ዘመን በመጀመሪያ ደረጃ ብዙ ክርስቲያኖች የመጀመሪያውን ስፍራ ለእግዚአብሔር አይሰጡትም። እግዚአብሔር ከእኛ የተሻለውን በጣም የተሻለውን የሁሉን ነገር በኩር እንደሚፈልግ ማወቅ መቻል አለብን። ዛሬ ለእግዚአብሔር የሚገባውን በኩር እናንተ ለእኔ ይሻላል ብላችሁ አዎ፣ በቁም ሳጥናችሁ ወይንም በሳጥናችሁ ወይንም በጠረጴዛ መሳቢያችሁ ወይንም በመሳሰሉት ቦታ የደበቃችሁት ያስቀራችሁት ለእግዚአብሔር መሠዋትና መስጠት የሚገባችሁን ነገር ሳትሰጡ ለራሳችሁ ያደረጋችሁት ነገር ምንድን ነው? ዛሬ በሕይወታችንና በቤታችን ችግር የሆነው ነገር ቢኖር እግዚአብሔር የመጀመሪያውን ስፍራ ሲፈልግ እኛ ደግሞ ለእርሱ የመጨረሻውን ስፍራ መስጠታችን ነው። ይህ መቶ በመቶ እውነት ነው። ትርፍ ጊዜ ካለን ብቻ እግዚአብሔርን ማገልገል እንፈልጋለን። አዎ ከመቶ ብራችን ውስጥ አምሳ ሳንቲም ከአምሳው ሳንቲም ውስጥ ደግሞ ለይተን አምስቷን ሳንቲም በመሠዊያ ውስጥ እንጥላለን። ለእግዚአብሔር ወገኖቼ፣ ትንሹንና የተናቀውን ነገር መምረጥ ለእኔና ለእናንተ ተገቢ ነውን? እግዚአብሔር ቢፈልግ ያንን ሁሉ ባለ መቶን ብር፣ ባለ አምሳውን ብር፣ ባለ አስሩን ብር፣ አዎ በዓይናችን እያየን በእጃችን ውስጥ የምንሰስትለትን ባለ አምስቱን ብርና ባለ አምሳውን ሳንቲም ሊከለክለንስ አይችልምን? እኔና እናንተ ግን ለእግዚአብሔር ለመስጠት ብዙ እንሰስታለን፣ ብዙን እንቀጠቀጣለን። ከአምሳው ሳንቲም ውስጥ ፈልገን ባለ አስሯን ሳንቲም ሳይሆን ባለ አምስት ሳንቲም ካለች፣ አዎ መሰዊያ ውስጥ የምንጥለው ያቺኑ አነስተኛ የሆነችውን አምስት ሳንቲም ዋን ነው። እግዚአብሔር ይቅር ይበለን ወገኖቼ። ከዚህ ቀደም ይሄንን በተመለከተ ጌታ መንፈስ ቅዱስ ብዙ ነገር አስተምሮናል ወገኖቼ ቀደም ብዬ እንደ ተናገርኩት ትርፍ ጊዜ ካለን ብቻ እግዚአብሔርን ማገልገል እንፈልጋለን። አብዛኛውን ጊዜ የምናሳልፈው ግን በግል ጥቅሞቻችን ላይ ነው ወይም ዙሪያ ነው። አብዛኛውን ጊዜ ለእግዚአብሔር የምንሰጠው የተረፈውን ነገር ነው። ቀደም ባለው ትምህርታችን የተመለከትነው የእግዚአብሔር ሕዝብ አስቸጋሪም ሆኖ እግዚአብሔርንም ሲያሳዝን የነበረውና የእግዚአብሔርን ፍርድ የመጣባቸው አዎ ለእግዚአብሔር ቤት መልካሙን ነገር መስጠት ሲገባቸው መልካሙን ነገር መሠዋት ሲገባቸው ሕዝቡ ምን ያደርጉ ነበረ? ሊሞት የተዳረሰውን የተንቀጠቀጠውን፣ የወደቀውን ላሞቻቸውን፣ ከብቶቻቸውን ለእግዚአብሔር ቤተ መቅደስ ይሰዉ ዘንድ ወደዚያ ይወስዳሉ። እግዚአብሔር ከከሲታ ላሞቻችንና ከብቶቻችን ወይም ከማይረባ ነገሮቻችን ጋር ምንም ጉዳይ የለውም። እኔም እናንተም ማንኛችንም ያዝነው የጨበጥነው ነገሮቻችን ሁሉ የእግዚአብሔር ናቸው። አንሳሳት ወገኖቼ። አዎ ንብረታችን፣ ገንዘባችን፣ ዛሬ ያካበትነው ነገር፣ ዛሬ የተዋምንበትና የምንመካበት ነገር ሁሉ የእግዚአብሔር ነው። እግዚአብሔር እሰጠን፣ እግዚአብሔር ደግሞ ሲፈልግ ሊነሳንም ይችላልና አንሳሳት። የከሳውን፣ የጎበጠውን፣ የተሰበረውን አንካሳ የሆነውንና ሊሞት የተቃረበውን ነገር ለእግዚአብሔር ባንሰዋ መልካም ነው። ወንድሜ አለማየው ከተወሰኑ ዓመታት በፊት የነገረኝን ታሪክ ፈጽሞ አረሳም። ወገኖቼ አለማየው ከጓደኛው ተስፋዬ ጋር በመኪና ወደ ክፍለ አገር ይጓዝ በነበረበት በአንድ ወቅት ተስፋዬ አንድ ለሁላችን ትምህርት ሊሰጥ የሚችለውን ልምምዶን ለዓለማየው ይነግረዋል፣ ያጫውተዋል። ይኸውም ተስፋዬ ከሚያገኘው ገቢ ሁሉ ለጌታ አንድ አሥረኛውን መስጠት የሕይወቱ ልምምድ እንደሆነ ለወንድሜ ላለማየው ይመሰክርለታል። ተስፋዬ ለጌታ የሚሰጠው አሥረኛና የመጨረሻ የሆነውን ነገር አይደለም። ተስፋዬ ወዲያውኑ ከገቢው ከአሥር አንድ ለጌታ ያስረክባል፣ ይሰጣል። እግዚአብሔር ተስፋዬን እንዴት እንደባረከውና እንዳበለጸገው ማየቱ የሚያስገርም ነገር ነው። እግዚአብሔር ክርስቲያኖችን ሁሉ ያበለጽጋችኋል ማለት ባንችልም በነገሮቻቸውና በሕይወታቸው ለእግዚአብሔር የመጀመሪያውን ስፍራ የሰጡ ሰዎች ሲባረኩ ተመልክተናል፣ እያየንም ነው። ለእግዚአብሔር የቅድሚያ ስፍራ መስጠት ማለት በእርግጥም የዓለምን ምድርድር እግዚአብሔርን ማስቀደም ማለት ነው። የእስራኤል ልጆች ለብዙ ዓመታት በባርነት ከሚገዙበት ከግብፅ ምድር እንደወጡ እግዚአብሔር የበኩር የሆነውን ሁሉ ለእርሱ እንዲቀድሱ ጠየቃቸው። አንዳንዶቹ ተመልከት፣ ጌታ ሆይ፣ ከግብፅ ምድር ከባርነት ያዳንከን ነው አሁን ነው እንዴት ወዲያውኑ በኩርን ለራስህ ትጠይቃለህ ሳይሉት አይቀሩም። ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ያደረገውን ነገር ልብ እንድትሉ እፈልጋለሁ። ከኃጢአት ባርነት አዳነን፣ ታደገን፣ ነጻነትን ምሰጠን። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 8 ቁጥር 36 እንዲህ ይላል እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይላል ጌታ ኢየሱስ። ይህንን ታላቅ ነገር ካደረገልን በኋላ ራሳችንን ለእርሱ እንድንሰጥ ይፈልጋል። እኔ በክርስቶስ ነጻነት አግኝቻለሁ የምትል ወዳጅ ሆይ፣ በእርግጥ ነጻነት ማግኘትን ተገንዝበሃልን? በዋጋ ያውም በክቡር የክርስቶስ ደም ተዋይታል። ራስን ራስህን በፈቃደኝነት ለእርሱ በምትሰጥበት ጊዜናም እርሱን በሕይወትህ ስታስቀድም በረከት በሕይወትህ ይመጣል፣ ይፈሳል። በመቀጠልም እግዚአብሔር እስራኤላውያንን እንዲህ ይላቸዋል እግዚአብሔርም ላንተ ይሰጣት ዘንድ ለአባቶች ወደ ማለላቸው ወተትና ማር ወደምታፈስ ምድር ወደ ከናናውያን፣ ወደ ኬጥያውያንም፣ ወደ አሞራውያንም፣ ወደ ኤውያውያንም፣ ወደ ኢያቡሳውያንም ምድር ባገባህ ጊዜ ይህቺን አምልኮ በዚህ ወር ታደርጋለህ ይላል። ቁጥር አምስትን ይመለከቷል። ይህንን ቁጥር ጠቅለላ አድርገን ስንመለከት እስራኤላውያን ወደ ተስፋዪቱ ምድር ሲገቡ የፋሲካንና የቂጣን በዓል በየዓመቱ ማክበር አለባቸው። ምክንያቱም በዓላቱን ሲያከብሩ እግዚአብሔር ያደረገላቸውን ድንቅ ሥራ መለስ ብሎ ይመለከታሉ። በጌታ የተወደዳችሁ እናቶቼና አባቶቼ እንዲሁም ወንድሞቼና እህቶቼ አንድ ነገር በዚህን ሰዓት ላስታውሳችሁ ወዳለሁ ይኸውም በየዕለቱ የእግዚአብሔርን ታላቅ የማዳን ሥራ መለስ ብላችሁ የምታዩበት ጊዜ እንደሚያስፈልጋችሁ ነው። በቃ ቁጥር ስድስትና ሰባትን ደግሞ ተመልከቱ። ሰባት ቀን ቂጣ እንጀራ ትበላለ በሰባተኛውም ቀን ለእግዚአብሔር በዓል ይሆናል ሰባት ቀንም ሙሉ ቂጣ እንጀራ ትበላለ በአንተም ዘንድ እርሾ ያለበት እንጀራ አይታይ በድንበርህም ሁሉ እርሾ አይታይ ይላል እስራኤላውያን ግብፅን በለቀቁበት ጊዜ ቧቃውንና ሊጡን ተሸክሞ ነበር ጉዞ የጀመሩት። እግዚአብሔር በተደጋጋሚ እንዲህ ይላቸዋል፣ እርሾ ካለበት ነገር ነፃ እንድትሆኑ እፈልጋለሁ። ሰባት ቀን በተከታታይ እርሾ ያልገባበትን ቂጣ ትበላላችሁ። እርሾ ያለበት ቂጣ ከእናንተ ዘንድ ወይም በቤታችሁ መታየት የለበትም ነው የሚላቸው። ወዳጄ ሆይ፣ እግዚአብሔር እርሾ ካለበት ነገር ጋር በፍጹም አይስማማም። ስለዚህ ለእስራኤላውያን የተሰጠው ይህ መመሪያ ለእኛም ትልቅ ትምህርት ይሆንልናል። ዛሬ በሕይወታችን ውስጥ እርሾ የሆነው ነገር እግዚአብሔር ደስ የማይሰኝበትና የማይከብርበት ነገር ምንድን ነው? ክርስቲያኖች ሆይ፣ ከዓለማውያን ጋር በማይመች ሁኔታ ተቆራኝታችሁ ይሆንን? እኔ አላውቅም። በዓለምና በዓለም ውስጥ ያለውን ነገር እንዳንወድ እግዚአብሔር አስጠንቅቆናልና፣ ጠንቀቅ እንበል። እርሾ የሆነብን ነገር ምንድን ነው? ወገኖቼ ሆይ ያው ዘጸአት ምዕራፍ አሥራ ሦስት ቁጥር ስምንት እንዲህ ይላል፣ በዚያም ቀን ከግብፅ ባወጣው ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅ ትነግረዋል ይላል። ይህ በዓል ከአንድ ትውልድ ወደሚቀጥለው ትውልድ መተላለፍ ነበረበት። ምክንያቱም የእስራኤል ሕዝብ እግዚአብሔር ከግብፅ ምድር ከባርነት ቀንበር የታደጋቸውን ዘወትር ማስታወስ አለባቸውና፣ ቀጠል አድርጋችሁ ከቁጥር ዘጠኝ እስከ አሥራ ሁለት ያለውን ደግሞ ተመልከቱ። የእስራኤላውያን ንብረት የሆነው የእንስሳት በኩር ሁሉ ደግሞ ለጌታ ይለያል። ተመልከቱ። እነዚህ ሰዎች ፍሬያማ የሆኑት ከጌታ የተነሳ መሆኑን ማወቅና ይህንንም በስጦታቸው መመስከር አለባቸው። እኔና እናንተም ዛሬ የተባረክነው እጃችን፣ እቤታችን፣ ጓዳችን፣ ውጪ አደባባያችን የተባረከው ከእግዚአብሔር የተነሳ ነውና ለእግዚአብሔር ደግሞ መስጠትን አንርሳ። ቁጥር አሥራ ሦስት የአህያውን በኩር በጠቦት ትዋጀዋለህ ባትዋጀውም አንገቱን ትሰብረዋለህ። የሰውንም በኩር ሁሉ ከልጆች መካከል ትዋጀዋለህ ይላል። ያያ በኩር ሁሉ በጠቦት መዋጀት አለበት። እግዚአብሔር ይህንን ረጅም ጆሮ ያለውን የተለየ እንስሳ ለመሥዋዕትነት ወይም ለስጦታነት አልፈለገውም። ለምን እንዳልፈለገው በውል ባናውቅም እግዚአብሔር ለመሥዋዕትነት የሚፈልገው ግን ጠቦትን ነው ከልጆችም መካከል በኩር የሆነው ተለይቶ ለእግዚአብሔር ይዋጃል። በኋላ እንደምንመለከተው ከሆነ የሰው በኩር የሚዋጀው በብር ነው። ነሐስ የመዋጀት ገንዘብ ነው። ከቁጥር 14 እስከ 15 ያለውንም ማንበብ ትችላላችሁ። በዚህ ክፍል ውስጥ በተደጋጋሚ እንደምንመለከተው የፋሲካን በዓል በሚያከብሩበት ጊዜ ሁሉ የእስራኤል ልጆች እግዚአብሔር በታላቅና በጸናች ክንዱ ከግብፅ ምድር እንዳወጣቸው ያስባሉ። ከግብፅ ባርነት ነፃ የወጡት እነዚህ እስራኤላውያንና ትውልዳቸው በሙሉ የበኩር ልጆቻቸውን በብር መዋጀት አለባቸው። መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ አንድ ከቁጥር 18 እስከ 19 እንዲህ ይላል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ዕድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ ይለናል። ይህ በብሉይ ኪዳን የተጠቀሰው የመዋጀት ሥርዓት በአዲስ ኪዳን በጌታ በኢየሱስ የተደረገውን የመዋጀት ሥራ ያመለክታል ማለት ነው። እስቲ ቁጥር 17ን እናንብብ እንዲህም ሆነ። ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሎአልና ይላል ልካሁን ከግብፃውያን ባርነት በጥርፊያ የወጡት እስራኤላውያን ለጦርነት የተዘጋጁ ስላልነበሩ እግዚአብሔር ሰልፍ በሚበዛበት በአጭር መንገድ ሊመራቸው አልፈለገም። ያን ጊዜ የነበሩ እስራኤላውያን እንደ ዛሬው እስራኤላውያን በጦር መሳሪያ፣ በታንክና በጦር አውሮፕላኖች የተደራጁ አልነበሩም። ከግብፅ ባርነት የወጡት እስራኤላውያን ከጠላቶቻቸው ጋር የሚዋጉበት ብቃትና መሳሪያም አልነበራቸውም። እግዚአብሔር ብቻ በቸርነቱና በጥበቃው በምድረፈ ዳ ይመራቸው ነበረ። ከዚህ ሰልፍና ውጊያ ለመዳኔ ግን ረጅም መንገድ መዞር የነበረባቸው ወደ ተስፋይቱ ምድር እስኪገቡ ድረስ አርባ ዓመታት በተጓዙበት ጉዞ ብዙ ጠላቶች አላጋጠሟቸውም። በዚህ ረጅም ጉዞ ወቅት ግን እስራኤላውያን ሰልፍ መማራቸው ግን አልቀረም። ምናልባት እግዚአብሔር እኮ በአጭር መንገድ በታምራዊ ሁኔታ ከጠላቶቻቸው እየተከላከለ ሊመራቸው ይችላል የሚል ሰው ከእናንተ ከአድማጮቼ ይኖራል ብዬ ገምታለሁ። በጣም ጥሩ። ይህ ዐይነት አስተሳሰብ ሁልጊዜ ያስገርመኛል። አንዳንድ ክርስቲያኖች እግዚአብሔር በእያንዳንዱ ደቂቃ ተአምራት ማድረግ አለበት ብሎ ያስባሉ። በታመሙ ወይም ችግር በገጠማቸው ጊዜ ሁሉ እግዚአብሔር ተአምራዊ በሆነ መንገድ እንዲገናኛቸውም ይፈልጋሉ፣ ያስባሉ። እኔ በእግዚአብሔር ችሎታ ላይ ምንም ጥያቄ ወይም ጥርጥር የለኝም። እርሱ ሁሉን ማድረግ ይችላል። ጥያቄው ግን እግዚአብሔር እኛን ሊረዳን የትኛውን መንገድ ሊጠቀም ይፈልጋል የሚል ነው። እግዚአብሔር ወገኖቼ የራሱን ዕቅድና የአሰራር መንገድ ይከተላል እንጂ የእኔና የእናንተን የደካማዎች ሰዎችን አስተሳሰብ መንገድ አይከተልም። እግዚአብሔር በሕይወታችን ፈቃዱን ሊፈጽም ታምራትንም ሊያደርግልን ይችላል። እግዚአብሔር ፈቃዱን በሌሎችም መንገዶች ሊገልጽልን ይችላል። እግዚአብሔር በፍልስጤማውያን መንገድ እስራኤላውያንን በተአምር ሊመራቸው ይችል ነበረ። ልብ በሉ እግዚአብሔር በፍልስጤማውያን መንገድ እስራኤላውያንን በታምራት ሊመራቸው ይችል ነበረ። በሚያስፈልግበት ጊዜ ሁሉ እግዚአብሔር ታምራትን ሊያደርግ የተዘጋጀ አምላክ ነው። ግን ታምራትን የሚያደርገው ፈቃዱን ሊፈጽም ነው እንጂ ታምራትን ማድረግ ስለሚችል ብቻ እንዲሁ ዘው ብሎ ተነስቶ እኔና እናንተ እንዳሰምነው አያከናውንም፣ አያደርግም። እግዚአብሔር አዋቂ ነው ወገኖቼ እኔና እናንተ አንሳሳት፣ ቁጥር 18 ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው፣ የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ ይላል። እስራኤላውያን ግብፅን የለቀቁት ሁከትና ትርምስ ባለው ሁኔታ ሳይሆን በሥርዓት ተሰልፈው ነበር። ለጦር ሰራዊት የሚሰጠውን ዐይነት ሥልጠና ባያውቁም እንኳን በአንድ ረድፍ ገብተው ተሰልፈው ነበር ግብፅን የለቀቁት። በምድረ በዳ ሲጓዙ ብትመለከቱ ኖሮ በሥርዓት የተካነውን ቡድን በሰልፍ ሲጓዝ ታዩት ነበረ። የእግዚአብሔር ሕዝብ ሁልጊዜም ሥርዓት ያለው ሕዝብ ነው። ወገኖቼ ልብ በሉ፣ የእግዚአብሔር ሕዝብ ምንጊዜም ቢሆን ስርዓት ያለው ሕዝብ ነው እንጂ ትርምስ የበዛበት ሕዝብ አይደለም። ዘጸአት ምዕራፍ 13 ቁጥር 19 ደግሞ ሌላ ግሩም የሆነውን የተስፋ ፍጻሜ ሲያመለክት እንዲህ ይላል ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም አጥንቶቼንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንት ከእርሱ ጋር ወሰደ ይላል። እስራኤላውያን ግብፅን ሲለቁ ሙሴ የዮሴፍን አጥንት ከርሱ ጋር ወሰደ። በዘፍጥረት ምዕራፍ 50 ቁጥር 24 በጣም አስደናቂ ጥቅስ እናገኛለን። እንዲህ ይላል ዮሴፍም ወንድሞቹን አለ እኔ ሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛቸዋል፣ ከዚህችም ምድር ያወጣቸዋል፣ ለአብርሃምና ለይስሐቅ፣ ለያዕቆብም ወደ ማለላቸው ምድር ያደርሳቸዋል ካለ በኋላ በመቀጠል በቁጥር 25 ላይ እንዲህ ይላል ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚያ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው ይላል። ምንኛ ድንቅ ቃል ነው ወገኖቼ! ዮሴፍ ይህንን ንግግር ከተናገረ በኋላ ወደ ሁለት መቶ ዓመታት አልፎውታል። ግን የተፈጻሚነቱ ጊዜ አሁን ደረሰ። ዮሴፍ በሚሞትበት ጊዜ በግብፅ አገር እጅግ ታዋቂ ሰው ስለነበረ በክብር ስፍራ መቀበር ነበረበት። በኋላ ግን ዮሴፍ የሠራውን መልካም ገድል የማያውቅ ንጉሥ በግብፅ ስለተነሳ እስራኤላውያን አጥንቱን ቆፍሮ ለመውሰድ አልተከለከሉም። ዮሴፍ ለምን አጥንቱን ከግብፅ ምድር ተወስዶ በተስፋዪቱ አገር እንዲቀበር ፈለገ ትሉ ይሆናል። ዮሴፍ በመጨረሻው ዘመን ከሞት እንደሚነሳና ወደ ሰማይ እንደሚወሰድ ቢያውቅ ኖሮ አጥንቱ በእስራኤል ወይም በግብፅ መሆኑ የሚያመጣ ለውጥ አለን? ትሉም ይሆናል። አዎ፣ ጥያቄያችሁ አግባብነት ያለው ነው። በእርግጥ ዮሴፍ በዚያን ጊዜ የሚያስበው ከሞት መነሳትና ወደ መንግሥተ ሰማያት መነጠቅ ወይም መሄድ ሳይሆን አጥንቱ እንኳን ከባርነት ምድር ነጻ ወጥቶ አንድ ቀን ልብ በሉ፣ አንድ ቀን ትንሣኤ አግኝቶ ከሕዝቡ ጋር በረፍት ምድር ለዘላለም መኖሩን ነው። የዮሴፍ ታላቁ ተስፋ ነበረ። ወገኖቼ ሙሴም በእምነት የዮሴፍን አጥንት ከግብፅ ምድር ወሰደ። ይህ ከሁለት መቶ ዓመታት በፊት ዮሴፍ የተናገረው ነገር እውነታን አግኝቶ ተፈጻሚ ሆነ። እግዚአብሔር የተመሰገነ ይሁን። በእግዚአብሔር አመራር እስራኤላውያን ወደ ኤታም መጓዛቸውን የሚነግረን ደግሞ ከቁጥር 20 እስከ 2 ያለው ነው። የመጨረሻ ክፍላችን ነው፣ እናነበዋለን። ከሱቆትም ተጓዙ፣ በምድረ በዳውም ዳር በኤታም ሰፈሩ። በቀንና በሌሊት የሚሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ፣ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም ይላል የእስራኤል ልጆች ከሙቀቱም የተነሳ እንደ ሰዓት በሚያቃጥል ምድረ በዳ ውስጥ ይጓዙ ነበር። ሙሴ ራሱ ይህን ምድረ በዳ ታላቅና አስቸጋሪ ብሎታል። የሚያስደንቀው ነገር ቢኖር የእስራኤል ልጆች በዚህ ምድረ በዳ በሚጓዙበት ጊዜ የፀሐይ ሐሩር አልጎዳቸውም፤ ምክንያቱም እግዚአብሔር በቀን የደመና አምድ አዘጋጅቶላቸው ነበርና። እግዚአብሔር በዚህ ግልጽ በሆነ መንገድ ለእስራኤል ልጆች ክብሩን ገልጦላቸዋል። ሌላ ሕዝብ ይህንን ዐይነት የእግዚአብሔርን ክብር አልተለማመደም። ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ ዘጠኝ ቁጥር 4 ስለ ዘመዶቹ ስለ እስራኤላውያን እንዲህ ይላል እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና አለ። ወገኖቼ፣ ለእነዚህ ሕዝቦች የእግዚአብሔር ክብር ማለትም የእግዚአብሔር ልውና ተገልጦላቸዋል። በዛሬው ዘመን ያለችው ቤተ ክርስቲያን የእስራኤል ልጆች በምድረ በዳ ያዩትን አይነት የእግዚአብሔርን ክብር ላታይ ትችላለች። በማየት ሳይሆን በእምነት ነውና የምንመላለሰው እግዚአብሔር በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እንደባረከን ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ አንድ ቁጥር ሶስት ይነግረናል። እስራኤላውያን የክርስቶስን መምጣት በተስፋ ይመለከቱት ነበር። እኛ ግን የአዳኛችንን መምጣት ወደ ኋላ ተመልሰን በታሪክ ውስጥ እንመ እንመለከተዋለን። እንድናምን ዘንድ ጌታ በአካል እንዲገለጥልን አያስፈልግም። እነርሱ የእግዚአብሔር ክብር በሚታይ መልኩ የተገለጠላቸው በክርስቶስ ኢየሱስ በኩል በታሪክ ውስጥ የተገለጠውን የደህንነት ሥራ ሊያዩት ስላልቻሉ ነው። ይህንን ክፍል ከማጠቃለላችን በፊት አንድ እውነትን እንመለከታለን። እግዚአብሔር ሕዝቡን በምድረ በዳ በጥንቃቄ እንደ መራቸው ዛሬም የእርሱ የሆኑትን የሚመራ አምላክ ነው። አመራሩም በተለያዩ መንገዶች ይገለጣልና አንሳሳት አናግረምርም እግዚአብሔር አዋቂ ነው። ደራደሩን